Be the, be a እንደምናመሻችሁ የጋቢና ቪዮ አድማጮች፣ የእሁድ ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ጀምረናል። በመስተንግዶ አብሬያቸው የማመሸው እኔ ስመኝሽ የቆየነኝ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመራረጥናቸው መሰናዶዎች አዘጋጅተናል። አብራችሁን ቆዩ። ከልጅነት ወደ አፍላ ወጣትነት የሚደረገው ተፈጥሯዊ ሽግግር በርከት ያሉ አካላዊና ስነ ልቦናዊ ለውጦችን የሚያስከትል ሂደት ነው። አፍላ ወጣቶች በዚህ ሽግግር ወቅት የሚከሰቱ ሁነቶች የሚፈጥሩባቸውን ግርታዎችና ለማጥራት የስነ ተዋልዶ ትምህርት በጎ ሚና ሊጫወት እንደሚችል ባለሙያዎች ይጠቁማሉ። ናኮር መልካ ወደ አምቦ ሁለተኛ ደረጃ ትምህርት ቤት አቅንቶ በአፍላነት ወደ ገቡ ተማሪዎች ጋር ተወያይቷል። ተማሪዎቹም ተፈጥሯዊ ለውጦችን እንዴት እያስተናገዱ እንደሆነና ለተሻለ ዝግጁነት ማድረግ ይገባል ባሏቸው ሀሳቦች ላይ ሀሳባቸውን ሰጥተዋል። በቅድሚያ ግን እራሳቸውን በማስተዋወቅ ይጀምራሉ። እኔ ሜቲ ተፈሪ ይባላለሁ የአስራ ሁለተኛ ክፍል ተማሪ ነኝ። ያው ዘንድሮ ተፈታኝ ነኝ እና እኔ ዳዊት ጌታቸው እባላለሁ የአስራ ሁለተኛ ክፍል ተማሪ ነኝ። እኔ ደግሞ የልዳ ነጋሳ እባላለሁ የአንቦልተኛ ደረጃ ተማሪ ሲሆን የአስራ ሁለተኛ ክፍል ተማሪ ነኝ። ዘንድሮም ደግሞ ኢንትራንስ ተፈታኝ ነኝ። ከልጅነት ወደ ወጣትነት የመሸጋገሪያ ጊዜ ላይ ብዙ ፈተናዎች ሊያጋጥሙን ይችላሉ። እስቲ እናንተ ምን አጋጠማችሁ? ያንን ያጋጠማችሁን ነገር እንዴት አለፋችሁት? በተለይ የአካላዊ እድገት አለ ፣ አእምሯዊ ለውጥ ይኖራል፣ እንዲሁም ደግሞ የስሜት ለውጥም ሊኖር ይችላል እና ከሜት ልጀምር። ከልጅነታችን ወደ ወጣትነት እድሜ ስንገባ ማለት ነው ብዙ ለውጦች እናያለን በራሳችን ላይ አሁን የምናያቸው ነገሮች በመጀመሪያ ላይ በራሳችን ማፈር አለ ብዙ ነገር ያጋጥሙናል። እኔ እንኳን ተወጥቻለሁ፣ ግን ከሁሉም ነገር በላይ በተለይ ሴት ልጆች ከእናታቻቸው ጋር ከአባት ምናምን ጋር ግልጽነት ያስፈልጋል። በነገራችን ላይ እኔ በራሴ በኩል ማለት ነው ምንም አይነት ቢያጋጥመኝ፣ ከቤተሰቦች ይልቅ ከጓደኞች ጋር ነበር ማውራው። ምክንያቱም ቀላሉ ነገር እሱ ነበር። ለምሳሌ ምን አጋጥሞች፣ ከጓደኞች ወደ ፍቅር ህይወት ምናምን መግፋት ስንጀምር፣ አንድ ሀሳብ ሲመጣልን እኔ ከእናቴ ጋር ባውራ ማለት ነው በጣም ቀላል ነው። ግን ደግሞ ከእናቴ ጋር እንዳላውራ የሚያደርገኝ ነገር እነሱ ለእኛ የሚያሳዩትን ስሜት ለምሳሌ ወላጆች ማለት ነው ለልጆቻቸው ጥልቅ ፍቅር ነው ያሉት ማለት ነው። ለልጆቻቸው በጣም ስለሚያስቡ ልጆች በተለይ ከ18 ዓመት በኋላ ከወንድ ጋር ሪሌሽንሽፕ ምናም ቢጀምሩ ማለት ነው የሚፈሩት ነገር ምን እንደሆነ ታውቃለህ? ድንገት እቺ ልጅ አስረግዟት ቢሆን ምናምን ከዛ በኋላ ምን ይመጣብኛል፣ ምናምን የሚሉ በጣም ስለሚያስቡ ከግልጽነት ይልቅ ማለት ነው መደባበቅን ወይ ደግሞ በዱላ ምናምን ነው የሚያስቡት። ግን ደግሞ ዱላ መብት አይሆንም። በስንት ዓመት እኔ አትቀጥይ ነው እንዲህ አይነት ነገር ውስጥ እንዳገቢ ዘንድሮ አስራ ስምንት ዓመት ይንጨርሳለሁ። እሷ እንዲህንን ነገር አያዋጣሽም ቤተሰቦች እንዴት እንዳሳደጉች አስተዊ ምናምን ስትለኝ እኔም ደግሞ የእሷን ምክር እሰማለሁ ማለት ነው። ምክንያቱም ሌላ ሰው ከጎኔ ስለሌለ ማለት ነው። ሻመሬ ተኮራ ጃለሊነ ጋፈ ነቀቡ በቃ ማልተ አካተ የለም ቤኩ ጀቻለ ጃለለዋንጅ ደግሞ እኔ በግሌ የገጠመኝ ጋንዲት ልጅ ፍቅር ይዞኝ ነበረ። ከዛ በፊት ስለ ፍቅር ምንም ተሞክሮ ስላልነበረኝ ችግር ውስጥ ገብቼ ነበር። አሁን ፍቅር የያዘኝ በ17 ዓመቴ ሲሆን አሁን 19 ዓመቴ ነው። በዛ ወቅት የባህሪ ለውጥ ታይቶብኝ ነበር። ልክ ላጠና ደብተሬን ሳነሳ የእሷ ፎቶ መጥቶ ድቅን ይልብኝ ነበር። ቤተሰቦቼንም መስማት አቆሜ ነበር። ከጓደኞቼ ጋርም እንዲሁ ተራርቄ ነበረ። ውስጤ እሷን ብቻ ነበር ይለኝ የነበረው። ስለዚህ ጉዳይ ከአንድ ጓደኛዬ ጋር ስማከር ፍቅር ከእሷ እንደያዘኝ እንድነግራት አበረታታኝ። ሆኖም እርሷ በወቅቱ ለፍቅር ዝግጁ አይደለሁም፣ አሁን ጊዜው አይደለም፣ ትምህርቴን መማር ነው የምፈልገው ስላለችኝ ሳይሰምር ቀርቷል። ጓደኞቼንም የገጠሙ ብዙ ችግሮች አሉ። በአፍላነት ጊዜ ብዙ ፈተናዎች ይገጥማሉ ነው ያለው። እኔ ያው በአፍላነት እድሜ ስትሆን በጣም የሚያጋጥሙክ ነገሮች ይኖራሉ። ከቀላሉ ብንነሳ የወንድ ልጅ ለከፋ ነው። ሴቶች ስንባል በወንዶች መለከፋ አለ። መንገድ ላይ ስንሄድ፣ ትምህርት ቤት ውስጥ፣ ኢቨን ስንመጣ በሴቶች ላይ ለከፋዎች ይበዛሉ። ያንን መወጣት ያለብን ደግሞ በመሸማቀቅ ምናምን አይደለም። ስንታስ ላይ ነው የለከፋዎች ምንድን ነው ያረግሽ ነው ሴት ልጅ ወደ አስራ አምስቱ ስትጠጋ ብዙ የተፈጥሮ ለውጦች ማየት ትጀምራለች። በዛን ሰዓት ዳሌ መስፋት ሊሆን ይችላል፣ የጡት ማጎጥጎጥ፣ የወር አበባዎችን ማየት፣ የፊት ጥራት፣ የድምፅ መቅጠን፣ ብዙ ነገሮች ላይ ለውጥ ልናይ እንችላለን። በዛን ሰዓት ተደነጋገር ያለው ኢቨን የወር አበባ እንኳን ሳይ፣ በዛን ሰዓት ስለ የወር አበባ ምንም የማውቀው ነገር አልነበረም፣ ምንም የማውቀው ነገር የለም። ለእናቴ ያሳየኋት፣ አረጋጋችኝ፣ ተረጋግያለችኝ፣ ትምህርት ቤት እንኳን አላስቀረችኝ ወዲያው መጠቀም ያለብኝን ነገሮች ከሱ ገዛ ስተር ሊመጣች ወዲያው አጠቃቀሙን አሳየችኝ ቀጥታ ወደ ትምህርት ቤቴ ነው የገባሁት። እና አልቀረውም ለከፋ ያልኩትኝ ሴቶች ያንን የተፈጥሮ ለውጥ እንዳዩ ብዙ በወንዶች ለከፋ ይገጥማቸዋል። የኔ ቆንጆ ምናምን የሚሉ አምሮ ብሻል ምናምን የሚሉ ብቻ፣ እኛ ልጅ ስለነበረን ያኔ ትክክልም አይደለም ያለከፋ ምክንያቱም በጣም መሸማቀቅ ነበር የሚሰማኝ። በሚሸማቀቅበት ሰዓት በዛ መንገድ እንኳን ማለፍ እስኪያስጠላኝ ድረስ እስክፈራ ድረስ እስክፈራ ድረስ ነበረ ያንን ነገር ትዜ ነበረውና በቃ እየለመልኩ ስመጣ እኔ እንኳን ያማከርኳት ሜቲ ጓደኝ እንዳለችው ለጓደኝ ነበር በጣም የቅርብ ጓደኞች አሉኝ፣ ሁለት ጓደኞች አሉኝ። ቀጥታ ለእነሱ ነበር ያማከርኩት። እነሱም ያ ነገር እንደሚገጥማቸውና መሸማቀቅ እንደሌለብኝ በመንገድ ሳልፍ ኮንፊደንስ ኖሮኝ እንዳልፍ ነው መከሩኝ። እና ለወንዶቹ ራሱ ይሄ ተገቢ ነገር በእርግጥ በጉልበት ሊያስፈራሩ ይችላሉ፣ ግን ደግሞ ተገቢ ነገር እንዳልሆነ ተናግሬ ያለፍኩበት አጋጣሚ አለ ማለት ነው። አንደኛ ውስጣዊ የሆነ ነገር አለ፣ ሁለተኛ ደግሞ ከውጭ የሚፈጠሩ ጫናዎች አሉ። እና እነዛን ጫናዎችስ ለመቻል የሚያስችሉ ተቋማት ወይ ደግሞ አደረጃጀቶች አሉ። ለምሳሌ ትምህርት ቤት ውስጥ አሁን ባለንበት በአምቦ ሁለተኛ ደረጃ ትምህርት ቤት እናንተ የሚፈጠሩባችሁ ለውጦች በትክክለኛው መንገድ ተረድታችሁ ምንም እንዳልሆን አውቃችሁ ወደሚቀጥለው የህይወት ክፍል ለማለፍ የሚያስችል ትምህርት የሚያስችል ክህሎት ስልጠና ይሰጣል። በእንደዚህ አይነት ነገር ብዙ ጊዜ የሚመክሩን እና የሚያበረታቱን እናቶቻችን ናቸው። ለእኔ እናቴ ነች፣ ብዙ ጊዜ የምትመክረኝ ና ከጎን የምትቆመው፣ በአንድ ጎን ደግሞ ጓደኞቼ ናቸው። እኔ በራሴ በኩል በቂ ነው አልልም፣ በምንም ታምር ማለት ነው። ምክንያቱም እኔ ራሴ የጎዳኝ ነገር አለ። ለምሳሌ ከቤት ወተን ትምህርት ቤት እስክንደርስ ድረስ ከቤት ያለመነው ነገር መንገድ ላይ አዲስ ነገር እያየ ወይም ደግሞ የስንሰማ ስንመጣ ማለት ነው፣ የመደናገጥ ስሜት ይኖራል፣ ፍራቻ ይኖራል። ይሄ ነገር ደግሞ እኛን ይጥልናል፣ በምንሰራው ነገር ላይ በራስ መተማመን እንዳይኖረን ስለሚያደርግ፣ ኤሌመንተሪ ውስጥ የተለያዩ ኮርሶች መሰጠት አለበት። ከሁሉም ነገር ደግሞ ከቤተሰብና አስተማሪዎች ከልጆቻቸው ጋር ግልጽነት መኖር አለበት። በቃ ትልቁ ችግራችን ግልጽነት የለም። ሁሌም በቃ እንዳፈርን ነው። ለምሳሌ ሰፈር ውስጥ እኮ ማለት ነው ሌላ ነገር ቀርቶ እኛ እንደዚህ አንገታችን ደፍተን ስንሄድ እና ኮራ ብለን ስንሄድ እኮ ሰዎች የሚሉን አስተያየት እኮ አለ። ያቺ ዓይናውጣ ያቺ ባለጌ ምናምን ነው የሚሉን፣ እኛ በኮንፊደንስ ስንሄድ ማለት ነው። ልጆች ቀርቶ ትልቅ ሰዎች ራሳቸው ማለት ነው እና ይሄ ነገር ደግሞ እኛ ወደፊት እች ነገር ማሻሻል መቻል አለብን። ላለው ፋኬኛ ናኖጃ ላላረቲ ጆሎኒ ባኤን ሳደርካ ከነ የሮ ጋኒ ሳደርካ ከነ የሮ ቀቀበን ጀቹዳ ቁርማት ሀማቱ ሳሙለ ችግሮቹ የፍቅር ግንኙነቱ ከተፈጠረ በኋላ ይገጥማሉ። ጥንቃቄ የጎደለው ወሲብ ሊያደርጉ ይችላሉ። እኔ በበኩሌ ወሲብ በሁለተኛ ደረጃ ትምህርት ቤት ደረጃ አስፈላጊ ነው ብዬ አላስብም። ያልተፈለገ እርግዝና ሊከሰት ይችላል። ሁለታቸውም ከትምህርታቸው ሊስተጓጉሉ ይችላሉ። ከዛም በላይ ደግሞ የጤና ችግርም እንዲሁ ሊከሰት ይችላል። ከአቅም በላይ ከሆነ ግን ጤናቸውን በማይጎዳ መልኩ በኮንዶምም ሊጠቀሙ ይችላሉ ብዬ አስባለሁ። ግን ይሄ ወሳኝም አይመስለኝም ተማሪዎች ስለሆኑ። ሌላ በወጣትነት ጊዜ ከሚከሰቱ ችግሮች የአስገድዶ መድፈር ችግርም አለ። ሴቷ ባልተዘጋጀችበት ሁኔታ ላይ የመደፈር ሁኔታ ሊያጋጥማት ይችላል። መንግሥትና የሚመለከታቸው አካላት በእነዚህ ዙሪያ ግንዛቤ በመስጠት መስራት ይኖርባቸዋል ብዬ አስባለሁ። ነው ያለው። በአፍላነት እርሜዎች እንደነዚህ አይነት ለውጦች እንደሚከሰቱ ያወቁት በኤለመንተሪ ደረጃ ነው። ማለትም ይሄ ክሎት የሰጠን የጸረ ኤድስ ክለብ ነበር፣ እና እዛ ውስጥ አባል ነበርኩኝ እና ደግሞ የባዮሎጂ ቲቸራችን በስምንት ያክፍል እየተማርኩኝ፣ ስለዚህ ነገሮች ብዙ ነገሮች ተጽፈዋል፣ ተምረናባቸዋል እና ስለዚህ ነገሮች ያሉትን ለውጦች እና መደንገጥ እንደሌለብን ብዙ ነገሮችን እየተማርኩበትም እንዳንደናገጥ ያስረዱንም ኤለመንተሪ ላይ ነው እንጂ በአሁኑ ደረጃ ላይ ዘጠኝና ስርን ስማር፣ አሁንም እዚህ ፕሪፕ ስመጣ ምንም የሰማሁትም ሆነ ያየሁት ነገር ነገር የለም። ይህ ደግሞ ሴቶች ላይ የሚያመጣው ትልቅ ተጽዕኖ አለ። ከዚህም ተጽዕኖዎች ውስጥ አንዱ ሴቶች የበታችነት ስሜት ይሰማቸዋል። ያ ነገር የሚፈጠሩ ለውጦች በነሱ ላይ ብቻ የተፈጠረ እስኪመስላቸው ድረስ መሸማቀቅ አለ፣ ከቤት ያለ መውጣት፣ ኢቨን ትምህርት እስከማቋረጥ ድረስ ያደርሳቸዋል። ይሄ ነገር ደግሞ እንዳይከሰት በየትምህርት ቤቶቻችን ያሉበት ቦታዎች ለተማሪዎች ለሴት ተማሪዎቻችን ይሄንን አይነት ችግሮች እንደሚከሰቱ አስቀድሞ ማስረዳት እና ደግሞ በይበልጥ ደግሞ የፓድ አቅርቦት ቢኖር ለሴት ተማሪዎቻችን የተሻለ ነው ብዬ አስባለሁ። ፈተናዎችን እንዴት ተቋቁመን ወደሚቀጥለው ማለፍ እንችላለን? ሌሎች ወጣቶቹ ለዚህ ጥያቄ የሰጡትን ምላሽና ሌሎች የቀሩ ሀሳቦችን እንዲሁም የስነ ልቦና ባለሙያና በአምቦ ዩኒቨርሲቲ ዲቨሎፕመንታል ሳይኮሎጂ መምህር የሆኑትን አያንሳ አብዲሳ አስተያየት አካተን እንመለሳለን። I'm going to go I'm the I'm the ከሰማይ ሲታረቅ ሲታረቅ ከሰማይ ሲታረቅ ይቆማል፣ ዳመና ይታገሳል፣ መብረቅ ይታገሳል ይታገሳል መብረቅ ንፋስ ይዛከማል፣ ዝሚላል ማዕበሉ ዝሚላል ዝሚላል ማዕበሉ እጅ ሰጣል፣ ባህር ይረጋል፣ ወለዱ ይረጋል ይረጋል ወለዱ የቁም ነገርሽ ፍቅር አገራ የሳውነት መለኪያ የፍቅር ሚዛን ነሽ ልለከብሽ አቤታቤት የተሰጠሽ ባለጸጋ የውበት ቤት የተሰጠሽ ባለ ጸጋ የውበት መቤት አቤት አቤት የተሰጠሽ ባለ ጸጋ የውበት መቤት ያለው መልካ በአምቦ ሁለተኛ ደረጃ ትምህርት ቤት ተገኝቶ ፍላነት እድሜ የገቡ ተማሪዎች ጋር ውይይት ጀምሮ ነበር። ወጣቶቹ ተፈጥሯዊ ለውጦችን እንዴት እያስተናገዱ እንደሆነና ለተሻለ ዝግጁነት ምን መደረግ እንዳለበት ሀሳባቸውንም አካፍለውናል። የስነ ልቦና ባለሙያ አስተያየት ያካተተው የውይይቱ ሁለተኛ ክፍል ቀጥሎ ይቀርባል። ፈተናዎችን እንዴት ተቋቁመን ወደሚቀጥለው ማለፍ እንችላለን? እስቲ ከተሞክሯችሁ ከጓደኞቻችሁ ተሞክሮ ሊሆን ይችላል፣ ስማን ጠቅስም እንጂ ይህንን ነገር ተቋቁማችሁ ለማለፍ ያላችሁ ጥንካሬ ምን ይመስላል? እኔ እስከዛሬ ድረስ ያጋጠመኝ ነገር ቢኖር ማለት ነው ስምንተኛ ክፍል እያለው አንድት ጓደኛ ልክ ፔሪድ እንዳየችው ማለት ነው። በጣም ልጅ ነበረች። ያቺ ልጅ ረፍት ስንወጣ እሷ ቁጭ ብላ እያለቀሰች ነበር። ምንሆነች ነው ብዬ ስጠይቃት ነገረችኝ፣ ችጉሯ ምን እንደሆነ። የዛሬው እሺ፣ ነገ እንዴት ነው የምመጣው አለችኝ። ከዛን እኔ በጊዜ ወጥቺ ባውሎጂ የምታስተምረን አስተማሪ ያለች እና ቢሮ እሷ ስነግራት ጠራች፣ የሚያስፈልጉትን ነገር ሰጠቻት። ከዛ በኋላ ልጅቷ ገብታ በንጋቱ አልመጣችም። ከዛን ለምንድን ነው ስላንስ፣ እንዴት ነው የምመጣው እኔ ምንም ነገር የለኝም ብላ ነው የነገረችኝ። ፔሪድ ሲመጣባት ማለት ነው ሁሌም ትቀር ነበር። ከዛን አንድ ቀን እናቷ ጋር ሂጅ። ለምንድነው የሚያስፈልጋት ነገር ማትገዙላት ምናም ብዬ ስጠይቃቸው እናቷን እኔ እሱን ስገዛላት ሆዷንስ ማን ይችል አለችኝ። ያው ምን እንደሚያሳይ ታውቃለህ። በአንድ ጎን የኢኮኖሚ ችግርም አለ። እንዲህ አይነት ችግር ሲያጋጥም ደግሞ ያቺን ልጅ እኮ እህቴ ነች፣ ምንም ብትሆን አብሮ አደጌ ነች። እኔም ተማሪ ሁኝ ምንም ላረግላት ባለመቻሌ አዝናለሁ፣ ግን ደግሞ ትምህርት ቤት ሄዳ ያቺ ልጅ የሆነ ነገር መጠቀም አለባት። ምክንያቱም እች ልጅ እኮ አድጋ ነገ ሀገር ተረካ የምትሆነው ኮቺ ነች። እና በኢኮኖሚም በኩል ችግር አለና እኔ ያየሁትን ችግር ይሄ ነው መፍትሄው። ይሄ ወደ ትምህርት ቤት ነው ያመጣሁት። እኔ ይኮ የተፈጥሮ ጉዳይ ነው። እቺ ልጅ አሁን ያጠፋችው ነገር ምንም የለም ግን ደግሞ ከእናቷ ምንም ነገር ካጣች ከትምህርት ቤት የሆነ ነገር ማግኘት አለባት። መንግስት ይሄ ነገር ላይ መስራት አለበት ነው ምለው እኔ እንኳን እስካሁን ካጋጠሙን ችግሮች ውስጥ ከጓደኛ ነው። በዚህ በፋይሬጅ ላይ ጓደኛ በያዘችበት ሰዓት ላይ ባልተሰበ ጊዜ ነው መሰለኝ ሴክስ ይፈጠራል። በዛ ግንኙነት አዎ፣ ተፈጠረና ልጅቷ የምታውቀው ነገር የለም ማለት በዛን ሰዓት ለዚህ ነገር የሚያነሳሱ መጠጦችን ተጠቅመዋል። ማለት የሆነ ፕሮግራም ላይ ሄደው መሰለኝና ያላስፈላጊ እርግዝና ተከሰተ። በዛን ሰዓት ሁለቱ የሚያውቁት ነገር የለም። በአፍላነት እድሜ ላይ ነው ያሉት። ከዛ በኋላ ማለት እንዳታረግዝ ጊዜ የሚያስችላትን መድኃኒት እንዳለ አላወቀችም። በዛን ሰዓት እርግዝና ተፈጠረ። ትምህርቷን እስከ ማቋረጥ ያላስፈላጊ ከቤተሰብ ጋር ያላስፈላጊ ጸብ እስከ መጥፋት ድረስ ደርሳለች እና ለዚህ መፍትሄው ብዬ ደግሞ የማስበው ትምህርት ቤቶች ለሴት ልጆች በአፍላነት እድሜ ላይ በሚሆኑበት ሰዓት እንዲህ አይነት ነገር እንደሚከሰት ይሄ ማፈር አይደለም። በእርግጥ ባህላችን ውስጥ ባህላችን የሚከለክለን ስለ ግብረ ስጋ ግንኙነት ማውራት ለሴት ልጆቻችን፣ ኢቨን ለሴት ብቻ አይደለም ይህ ማስረዳት አለባቸው ብዬ የማስበው ለወንዶቹም ነው። ቢያንስ ከፍቅረኛቸው ጋር ይሄ ነገር በሚከሰትበት ሰዓት ይህ ነገር ያለ አስፈላጊ ወሊድ እንዳይከሰት የሚያደርጉ የተለያዩ መከላከያዎች እንዳሉ ሊያስረዳቸው የሚችል አካል ቢኖር እኔ የምፈርደው አንደኛ ቤተሰብ ላይ ነው። ሁሉ ነገር ከቤተሰብ ነው የሚጀምረው። ከዛ ቀጥሎ ደግሞ ትምህርት ቤት ላይ ነው። ይህንን ነገር ቀድሞ ማስረዳት ቢችል ማስተማር ቢችል ይሄ ሁሉ ነገር ባልተፈጠረ፣ ልጅቷም ትምህርቷን ባላቋረጠች፣ ላልተፈለገ እርግዝና ባልተዳረገች ነበረ እና የማህበረሰቡ ሁሉ ግዴታ ነው ብዬ አስባለሁ። ባህላችን ሊከለክለን ይችላል። ግን ቢያንስ ይሄንን ነገር ቀርፈን ትውልዱን ብናድን ብዬ አስባለሁ። በጣም አመሰግናለሁ። የአምቦ ዩኒቨርሲቲ የዴቨሎፕመንታል ሳይኮሎጂ መምህር አያሳ አብዲሳ በውይይቱ ላይ በአካል ቀርበው ማብራሪያ እንዲሰጡ ፈልጌ ነበረ ሆኖም በአንዳንድ ሁኔታዎች ሳይሳካ ቀርቷል። በውይይቱ ላይ የተነሱ ነጥቦች፣ በተለይ ከተማሪዎች የተነሱ ነጥቦች አሉ። ከዛ በመነሳት በሳይኮሎጂ ወይም ደግሞ በስነ ልቦና እንዴት ይታያሉ እነዚህ ነገሮች? ወጣቶችስ የሚመጡባቸውን የአካላዊ አእምሮዊ ስሜታዊ ለውጦች እንዴት ተቋቁሞ ማለፍ ይችላሉ? ከውጭም ያሉትን ጫናዎች ከማህበረሰቡ፣ ትምህርት ቤት ውስጥ፣ ከጓደኛ፣ ከሌሎችም ሊሆን ይችላል እና እንዴት ሊያልፉ ይችላሉ? ምን ማድረግ ይቻላል? እነዚህ ነገሮች ላይ በአብዛኛው ማህበረሰቡ ውስጥ በወጣትነት ወቅት በተለይ ተብሎ በምትጠቀሰው የመጀመሪያው የወጣትነት ወቅት የሚከሰቱ መሰረታዊ የአካላዊ የአእምሮአዊ እና የስምልቦናዊ ለውጦች በአብዛኛው ባህል ውስጥ የሚጠበቁ ናቸው። ነገር ግን አንዳንድ የልኝ ለውጦች ህጻናት ወይም ቤተሰብ በሚጠብቅበት ላይመጡ ይችላሉ። ከተለያዩ ምክንያቶች የተነሳ በተለይ ከተፈጥሯዊ ባህሪ ጋር የሚያዝ ነገሮች ይችላሉ። አብዛኛው በእኛ አገርም በሌላ ዓለምም የተሰሩ ጥናቶች የሚያሳዩት ከሰማንያ ከመቶ በላይ በቀላሉ ሁኔታው ጋር ራሳቸውን አላምደው የሚያልፉ ሲሆን በተወሰኑት ግን ወደ ሀያ ፐርሰንት የሚሆኑ በተለይ ባደጉ ሀገራት ትንሽ ባህሪ ችግር ሊገጥማቸው እንደሚችል ነው ጥናቶች የሚያሳዩት። ስሙዝ ሚዘ ማለት የሚያስፈልጉ መሰረታዊ ሁኔታዎች አሉ። ለምሳሌ የቤተሰቡ ሁኔታ፣ የጓደኛ ሁኔታ እንዲሁም ግለሰቡ ስጣዊ ጥንካሬ እንደዛውም የምጠቀማቸው ወይም የሚያያቸው ሚዲያዎች ልጁ ላይ ተጽዕኖ ሊያሳድሩ ይችላሉ። ስለዚህ እነዚህ ለውጦች በተለያዩ ነገሮች ጋር እያለ በተለይ ራስን ከለውጡ ጋር አላምዶ ለማለፍ ፖቲቭ አዎንታዊ በሆነ አሉታዊ በሆነ መልኩ ልጆች እንዲያርሱ የሚያደርጉ ብዙ ምክንያቶች ሊኖሩ ይችላሉ። በተለይ እነዚህ ለውጦች ሲያጋጥሙ ከቤተሰብ፣ ከማህበረሰቡ፣ ከትምህርት ቤት ምን ይጠበቃል? ለምሳሌ የወላጅ ተጽዕኖ ሊኖር ይችላል። የጓደኛ ተጽዕኖ ሊኖር ይችላል። ትምህርት ቤትም መምህራን አሉ። ምናልባት በአንዳንድ ትምህርት ቤቶች የማማከር አገልግሎት የሚሰጡ ሳይኮሎጂስቶች፣ ሶሺዮሎጂስቶች ሊኖሩ ይችላሉ። ወጣም ስንል የማህበረሰብ አባላት አሉ፣ ሃይማኖት አባቶች አሉ። ከመምሉ የሆነ ኃላፊነት ይጠበቃል። ከቤተሰብ ብንነሳ የቤተሰብ የልጆች አስተዳደግ ሁኔታ ይለያያል። አንዳንድ ወላጅ ከልጆቹ ጋር ቀጥተኛ የሆነ ኮሚኒኬሽን የሚያከናውነ አሉ እንግዲህ የሚያደርጉ ወላጆች አሉ። ከእንደዚህ አይነት ቤተሰብ ከመጣ አንድ ልጅ ብዙ ጊዜ በምን አካላዊ፣ ስነልቦናዊ ለውጦች ላይ ችግር ሲገጥመው ይታያል። አንዳንድ ወላጅ ግን ከልጆቹ ጋር ቀጥተኛ የሆነ ኮሚኒኬሽን መስመር የለው። አንዳንዴም አምባገነን የሆኑ ወላጆች አሉ። አንዳንዴ ደግሞ ለልጆቻቸው ጊዜና ቦታን የማይሰጡ ወላጆች ይኖራሉ። በአብዛኛው ችግር የሚገጥማቸው ልጆች ከእንደዚህ አይነት ቤተሰብ የመጡ ናቸው። ስለዚህ አካባቢ ውስጥ ያሉ ሌሎች ሁኔታዎች ናቸው ለንኝ ልጆች እገዛ አድርጎ ልጆች እኚህ ልጆች ሽግግር እንዲያደርጉ የሚያገዛቸው ቤተሰብ ቀጥተኛ የሆነ ንግግር ከልጆቻቸው ጋር በመስረት ልጆች የሚጠይቋቸው ጥያቄዎች ላይ ቤተሰቡ ማብራሪያዎችን መስጠት ይኖርባቸዋል። ቤተሰብ ያጎደለውን ትምህርት ቤት ሊያሟላ ይችላል። ሌሎች የማህበረሰብ አካላም ሊያሟሉ ይችላሉ። ስለዚህ ትምህርት ቤት ምን ያደርጋል? የተለያዩ ክለቦች ይኖራሉ። በእነዛ ክለቦች ውስጥ ከእድገት ሽግግር ጋር የተያዙ ነገሮች ላይ ትምህርታዊ ሚስራዎችን ማዘጋጀት ይቻላል። የስነ ልቦና ወይም ካውንስሊንግ እና ጋይዳንስ ሰርቪስ የሚሰጡ ባለሙያዎች ካላቸው በቀጥታ ካውንስል ማድረግ ይቻላል። ከዛ በተጨማሪም ትሬኒንግ መስጠት ይቻላል። አስፈላጊ የሆኑ ፓኬጆ ስኪሎችን ለእነኝህ ልጆች ማሰልጠን ይቻላል። ከዛም በተጨማሪ ቀጥተኛ ሁኔታውን ትምህርቱን መስጠት ይቻላል። ባዮሎጂ መመር ካለ ለልጆች ባዮሎጂካል ትራንዚሽን ጋር የተያዘ ነገሮች ላይ በተለይ አካላዊ ለውጡ ለወጣቶቹ የተለያየ የስነ ልቦናዊ ችግሮችን ይዞ ስለሚመጣ በእነዛ ችግሮች ላይ በቀጥታ ትምህርት መስጠት ይቻላል። ከዛ ጋር አያይዞ ስለ ሪፕሮዳክቲቭ ልስም መጀመር ይቻላል። በተለያዩ ሜካኒዝሞች ወጣቶች እድሜ መጨመር ምክንያት የሚያጋጥማቸውን አካላዊና ስነ ልቦናዊ ለውጦች ጋር እራሳቸው እንዲያለማምዱ ማድረግ የሚችሉባቸው በዲዎች አሉ። በጣም ነው አመሰግነው። ያደረግነው ውይይት በዚሁ ተቋጭቷል። በሌላ ጊዜ በሌላ ርዕስ እንመለሳለን። አመሰግናለሁ ስለተወያያቸው ሁለተኛ ደረጃ ትምህርት ቤት ተማሪዎችና የስነ ልቦና ባለሙያው ከእኛ ጋር ላነበራቸው ቆይታ እጅግ አድርገን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ኦባላ ኦባላ ባለፈው ዓመት በሚኒሶታ ግዛት አውስቲን ከተማ በተደረገ ምርጫ አሸናፊ የሆነው የከተማው ምክር ቤት አባል የሆኑ ትውልደ ኢትዮጵያዊ ናቸው። በታሪክ የመጀመሪያው ጥቁር የከተማ ምክር ቤት አባል የሆኑት ኦባማ የወጣቶች ማህበረሰብ አቀፍ እንቅስቃሴ ለትውልድ የሚተ መርፍ ጠቀሜታ እንዳለው ያምናሉ። ከወከሉት የኦስቲን ከተማ በተሻገሩ አፍሪካዊና ኢትዮጵያውያንን የሚመለከቱ ጉዳዮች ድምጻቸውን የሚያሰሙት ኦባላ፣ በተለይ ደግሞ በተወለዱባት ኢትዮጵያ የሚኖሩ ወጣቶች ከተጋፈጡት የፖለቲካ አለመረጋጋት አንጻር ሰላምን የማስፈን ሚናቸው ከፍ ያለ መሆኑን ተናግረዋል። ሀብታሙ ስዩም ከተከበሩ ኦባላ ኦባላ ጋር ያደረገው ቆይታ ቀጥሎ ይቀርባል። ከወከሉት ኃላፊነት አንጻር አንቱ እንበላቸው እንጂ ገና ሰላሳ ዓመት ያልደፈኑ ወጣት ናቸው። ባለፈው ዓመት በሚኔሶታ ግዛት በምትገኘው ኦስቲን ከተማ የመጀመሪያው ጥቁር የምክር ቤት አባል ሆነው ታሪክ ከመስራታቸው በፊት በተለያዩ ማህበረሰብ አገዝ እንቅስቃሴዎች ውስጥ አልፈዋል። ኦባላ ኦባላ ያለ ወጣቶች ንቁ ማህበረሰባዊ ተሳትፎ የሚያተርፍ ህብረተሰብ እንደሌለ ያምናሉ። ጠንካራ የወጣቶች ማህበረሰብ የጎደለው ህብረተሰብ ተሳትፎ አልባ በመሆኑ ይደርቃል። ወጣቶች በማህበረሰብ አቀፍ እንቅስቃሴዎች ውስጥ እንዲሳተፉ ማድረግ ስለራሳቸውና ስለነጋቸው የሚበጀውን ጉዳይ እንዲማሩ በእጅጉ ይጠቅማቸዋል። እነዚህ ወጣቶች የነገ መሪዎች ናቸው። ስለሆነም ባለፈው ትውልድና በታላላቆቻቸው ላይ ከመመስረት ይልቅ የትውልዳቸውን ፍላጎት ለመረዳት ማህበረሰብ ተኮር እንቅስቃሴዎች ውስጥ መሳተፍ አለባቸው። ስለ ነጋቸው ማሰብና ተሳታፊ ለመሆን ትልቅ እድል አላቸው። ለዚያም ነው መሳተፍ፣ እየሆነ ያለውን መረዳት፣ ለትውልዳቸው ለሚመኙት ለውጥ አካል መሆን የሚያስፈልገው። ወጣቶች በሚኖሩበት ማኅበረሰብና በሚጋሯት ሀገር ውስጥ መልካም ልምዶችን ለመትከል አዎንታዊ ለውጦችን ለማምጣት በሚጥሩበት ወቅት ራሳቸውን እንዲጠራጠሩ ለተሻሉ ኃላፊነቶች ገና ለጋ እንደሆኑ የሚያሳስቡ አስተያየቶችን ትኩረት መስጠት እንደማያስፈልግም ይሟገታሉ። የሚያዳምጡኝ ወጣት ወንዶችና ሴቶች እንዲያውቁልኝ የምፈልገው ዝግጅት አይደላችሁም የሚላችሁን ሰው እንዳታምኑት ነው። ገና ወጣት ናችሁ፣ አዋቂ አይደላችሁም ልትጠብቁ ይገባል ለሚል ሐሳብ ጆሮ አትስጡ መለወጥ ያለበት ነገር ስትመለከቱ መለወጥ አለባችሁ ለውጥ እስክናረጅ አይጠብቅም። አሊያም ደግሞ የአንድን ሰው ዳግም መወለድ አይጠብቅም። ለውጥ የሚያሻው ነገር ስትመለከቱ በዚያው ቅጽበት መሳተፍ፣ በማህበረሰባችሁ ውስጥ ንቁ ተሳታፊ መሆን ይገባችኋል። ኦባላ የተወለዱት ኢትዮጵያ ነው። ወደ ኬንያ በህፃንነታቸው በስደተኝነት ካቀኑ በኋላ ከጥቂት ዓመታት በፊት ወደ ዩናይትድ ስቴትስ ተጉዘው የብዙሃንን ትኩረት ያገኙ የከተማ ምክር ቤት አባል ሆነዋል። ከሰባ በመቶ ያላነሰ ህዝቧ ወጣት በሆነባት ኢትዮጵያ የሚሆነውን ሁሉ በቅርብ የሚከታተሉት ኦባላ የሀገሪቱ የሰላም እጦት ያሳስባቸው ይመስላል። የኢትዮጵያ ውስጥ ችግር በኢትዮጵያ መንግስትና በሀገሪቱ ውስጥ በሚኖሩ ህዝቦች መፈታት አለበት ብለው እንደሚያስቡ ባላቸው ኃላፊነት ተጠቅመው አንዳች ነገር ማስረጽም ሆነ ማባባስ እንደማይሹም ይናገራሉ። የወጣቶች ተሳትፎ ነገር ከተነሳ አይቀር ግን የሀገሪቱ ወጣቶች በጦርነት የምትታመሰውን ሀገር ውጥረት ለማርገብ ሰላም ለማስፈን ያላቸውን ኃይል ያወሳሉ። ስለ ራሳችሁ አስቡ። ጠመንጃ መፍትሄ አይሆንም። ለመንግስትም ተሰልፋችሁ ለአማጽያኑ፣ ለማንም ይሁን ስለ ራሳችሁ ማሰብ አለባችሁ። የምር ኢትዮጵያዊ ከሆናችሁ መልካምና ብቸኛ ለሆነው መፍትሄ ምን እያበረከትኩ ነው ብሎ መጠየቅ ያስፈልጋል። ሰላም ቅድሚያ የሚሰጠው ጉዳይ ሊሆን ይገባል። ወጣት ወንዶችና ሴቶች በማያውቁት ነገር ወደ ግንባር ሄደው እንዲሞቱ አልፈልግም። ብዙዎቹ መጠቀሚያ መሆናቸውን አያውቁም። ኢትዮጵያ በምዕራቡ ዓለም የምትከበር ሀገር ነበረች ሲሉ የሚያውሱት ኦባላ አሁን ግን እሳቸው ለስልጣን የበላይነት ይፋለማል ይሆናሉ ባሏቸው አካላት የተጋጋለው ጦርነት አሉታዊ ሁነቶችን እንዳጎላባት ያትታሉ። ለፊልም የሚወጡ ወጣቶች ለነጋቸው የሚበጅ ውሳኔ እንዲወስኑም ይፈልጋሉ። ከየትኛውም ክልል ሁኑ፣ ከአዲስ አበባ፣ ከኦሮሚያ፣ ከሶማሊያ፣ ከየትም በኢትዮጵያ ውስጥ ያላችሁን ስፍራና ነጋችሁን እንድታስቡ ፈልጋለሁ። ጠመንጃ አንስታችሁ በሌላ ክልል ውስጥ የሚኖረውን አንዱን ወንድማችሁን ልትገድሉ ትችላላችሁ። ዛሬ የምትገድሏቸውና ሌላ ሰው እንድትገድሏቸው የሚነግሯችሁ ሰዎች ጉዳይ የዛሬ አስር ዓመት በሕይወታችሁ ላይ ይንጸባረቃል። ኦባላ ይህንን እምነታቸውን ለወከሏቸው የኦስቲን ከተማ ነዋሪዎችና ምክር ቤትም ከሰሞኑ አስታውቀዋል። የሰላምና አንድነት መልእክታቸውንም በማህበራዊ ገጻቸው በኩል አድርሰዋል። በሺዎች የሚቆጠሩ ወጣቶች ወደ ጦር ግንባር እየተመሙ ባለባት ኢትዮጵያ የሰላም ጥሪያቸው ሰሚ ያገኝ እንደው መጪ ጊዜያት ይነግሩናል። ሀብታሙ ስዩም ዋሽንግተን ዲሲ። ች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረ እና እኔም ሳስተናግዳቸው አመሸሁት ስመኝሽ የቆየ ነበር። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።